በቤንሻንጉል ጉምዝ ድባጤ ወረዳ ዳሊቲ በምትባል ቀበሌ ውስጥ ታጣቂዎች በፈጸሙት ጥቃት የተገደሉ ቁጥራቸው የበዛ ሲቪሎች አስክሬን አለመቀበሩንና ቁጥሩን መጨመሩን የአሜሪካ ድምጽ ያነጋገራቸው የአይን ማኞችና ከጥቃቱ ያመለጡ የአካባቢው ነዋሪዎች ተናገሩ። ከጥቃቱ ማምለጣቸውን የተናገሩ አንድ ግለሰብ ለአሜሪካ ድምጽ እንደተናገሩት እስከ ዛሬ ጠዋት ድረስ ከ ከሰማኒያ በላይ የሚሆኑ ሰዎች አስክሬን እንደተቆጠረ ተናግረዋል። አስክሬኖቹ ከተለያየ ቦታ ስለሚሰበሰቡ ቁጥሩ ከዚህ ከፍ ሊል እንደሚችልም ገልጸዋል። በሌላ በኩል ብሔራዊ ቴሌቪዥን ጣቢያው የሟቾቹ ቁጥር አንድ መቶ መድረሱን ዘግቧል። ጥቃቱን በተመለከተም የክልሉና የፌዴራል መንግስት ባለስልጣናት ይፋዊ አስተያየት አልሰጡም። አስቴር ምስጋናው ዝርዝራላት በትላንትና ሁለት በመተከል ዞን ድባጤ ወረዳ ዳሊቴ ቀበሌ የአይንም ማኞች እንደገለጹት በኦነግ ሸኔና በቤኒሻንጉል ነጻ አውጪ የተገደሉ ሰዎች ቁጥር ከመቶ ማለፉ ታውቋል። ይህ ዘገባ እስከተጠናከረበት ጊዜ የሟቾች ስርዓተ ቀብር እንዳልተፈጸመ ነው የአይን እማኞች የገለጹት። እዛ ዳለቲ ቀበሌ ጥቃቱ የተፈጸመበት ቦታ ላይ ወደ ስራ አንድ አካል የሚሆን መኪና እስከ አስክሬኑ ጭነን፣ ሕዝቡንም ሴቱንም፣ የተረፈውንም ጭነን ነው የመጣን ምሽት ላይ። እስካሁን አስክሬኑ አልተቀበረም፣ መኪና ላይ እንደተጫነ ነው። ስጡን፣ አንሰጥም፣ ህግ ይመልከተው። እናንተ ራሳችሁ እዚህ ያላችሁ የህግ አካሎች ናችሁ። ሰላም ነው፣ ምንም ችግር የለም እያላችሁ ውስጥ ጨፈጨፋችሁን፣ እናንተው ስለሆናችሁ ኮማንድ ፖስት አለ እየተባለ ኮማንድ ፖስቱ እየሰራ እንዳልሆነ ተረድተናል። እንደዚህ ያስደረጋችሁን እዚህ ያላችሁ የኮማንድ ፖስት ሀላፊና የወረዳ አመራሮች ስለሆናችሁ እኛ ያለውን ይህን ድርጊት ለአለምም ሆነ ለህግ አካል ትክክለኛ ህግ ያለበት ቦታ እናሳውቃለን ብሎ ህብረተሰቡ እዚህ ያለ የህግ አካል የተባሉትም እየተከራከሩ ነው ያሉት። እስካሁን ምንም አይነት ቀብር ስነ ስርአትም ወይም ደግሞ የተደረገ ድርጊት የለም። አሁን የሟቾች ቁጥር ስንት ደርሷል? ትናንትና ከነገርኩሽ ወዲህ እኔ ሰማንያ ሁለቱን ነው በእርግጠኝነት የማውቀው አሁን ግን ወደ መቶ አምስት አካባቢ ደረሰ እያሉ ነው። ሌላው የአይን ማኝ ደግሞ ከትላንት ማለዳ ጀምሮ ከተለያየ ቦታ አስከሬን መሰብሰቡን ገልጾ የሟቾችን አስከሬን በመኪና በመጫን ወደ አማራ ክልል ለመውሰድ ህብረተሰቡ የሚያደርገውን እንቅስቃሴ በመንግስት መከልከሉን ነው የገለጹት። ዛሬ አስከሬን ወደ አማራ ክልል እናስገባ ነበር። ትላንትና ደነጫ አካባቢ ሰበሰብን እና አስከሬኑን ወደ አማራ ክልል እንግባና ቤተሰባቸውን መዛ ስላለ ከዛው ነው የሚቀበሩ ብለን በምንልበት ሰዓት አይቻልም ብለው፣ ቆይ ተማክረን ጠዋት ይዛችሁ ትወጣላችሁ ብለው ነበር። ዛሬ እንዳለ አንድ አይሱዝ እንደሞላ አሁን እየዞሩ ማስገደል ጀመሩ የምጠይ የመረጥክ ቀበር አሬሳን ኋላ መንግስትን እንዳታማሩ ማለት ጀመሩ እነ እነማን ናቸው እንደዚህ ያለ ቀበሌው ሆን ኮማንድ ፖስታ ላይ ሆኖ አፍነው ሻምበሉ አፍነው ነው እንደዚህ አድርገው ያው ያስቀሯቸው ዞሮ ዞሮ እኛ ያለንበት ቀበሌም ጋለ ሳ ትባላለች በጣም ስጋት ነው አሁን ሆነግሽ እኔ እና ጉምዝ ባንድ ላይ ሆኖ ከቧቸኋን እየተባልን ነው አሁን ራሱ በየቦታው ነው ያለ ነው መኪናማ እናስወጣን ብለው አግተው ነው ያሉ ሁሉም ታግዶ ነው ያለ እንጂ አይኔ እንግዲህ ያለውን ነገር በጣም እንዲ ጊዜ ፈጣሪ ይድረስልን እንጂ ከሰውስ ከመንግስት ምንም ነገር ይህ አለ የሚባል ነገር የለም። በመተከል ዞን ድባጤ ወረዳ ዳሌቴ ቀበሌ በንጹሀን ዜጎች በተፈጸመ ግድያ የክልሉም ሆነ የፌዴራል መንግስቱ ባለስልጣናት እስካሁን ያወጡት ይፋ መግለጫ የለም። የኢትዮጵያ ቴሌቪዥንን ጨምሮ የተለያዩ የመንግስት መገናኛ ብዙሀንና ሌሎችም ግድያው መፈጸሙን ቢዘግቡ የጉዳቱን መጠን ግን አልጠቀሱም። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።